the በብሔራዊ ምርጫ ቦርድ በቅርቡ ጊዜያዊ የእውቅና የምስክር ወረቀት ያገኘው ባልደራስ ለእውነተኛ ዴሞክራሲ ፓርቲ በመጪው ሀገር አቀፍ ምርጫ በተለይ አዲስ አበባ ውስጥ ሙሉ በሙሉ አሸንፋለሁ ይላል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ቀድሞ የአዲስ አበባ ባላደራ ምክር ቤት ይባል የነበረውና በቅርቡ ደግሞ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በመባል ከብሔራዊ ምርጫ ቦርድ ጊዜያዊ የእውቅና የምስክር ወረቀት ያገኘው ፓርቲ መሪ አቶ እስክንድር ነጋ ለባህር ዳር ከተማ ደጋፊዎቻቸው ንግግር ያደረጉት ባሳለፍነው ሳምንት መጨረሻ ነበር። አቶ እስክንድር ነጋ በዚሁ ንግግራቸው በቀጣዩ ሀገራዊ ምርጫ እና ፓርቲው ስለሚጠብቀው ውጤት አብራርተዋል። በአንዱ በአንዱ ነው የምላቸው፣ በአንዱ የምርጫ ወረዳ ላይ ካሸነፈ እኔ እኔና እኔ የምመራውን ስራ አስፈጻሚ ኮሚቴ ከሀላፊነታችን እንነሳለን። ይሄን ቃል እገባላቸዋለሁ። አቶ እስክንድር ለደጋፊዎቻቸው እንዳሉት ከአዲስ አበባ በተጨማሪ በባህር ዳር ከተማ የሚገኙ መራጮች ድምፅ የሚሰጡትን ፓርቲ ለመምረጥ በመስፈርትነት ሊጠቀሙባቸው ይገባል ያሏቸውን ነጥቦች አንስተዋል። ከአዲስ አበባ በተለስ አዲስ አበባ የሁሉም ኢትዮጵያውያን እናት የሚለውን ለማረጋገጥ በአዲስ አበባ፣ በፖለቲካም በኢኮኖሚ በማህበራዊ ረገድ ብቃት ያለው ማኒፌስቶ ይዘት መጣል። ተመዝገቡ፣ ምረቱ። ስትመርጡ ደግሞ ግን እንዳልኳቸው ግፈኞች እጃቸውን በደንብ ታጠቡ። ግፈኞችን ግፈኞች ለፍርድ አቀርባለሁ ብሎ ቃል የሚገባላችሁ ደምሳችሁ የአዲስ አበባ ዲሞክራሲያዊ ጥያቄ በመደገፍ ድምፅ ለማሰማት ግብዣ ካደረጉልን መካከል የባህር ዳርና አካባቢ ነዋሪዎች በቀዳሚ የቆሙ መሆናቸውን ለማመላከት ነው። ይህ የሚያረጋግጠው ይህ የሚያረጋግጠው ነገር ቢኖር አሁንም እንደ አባት አያቶቻችሁ፣ እንደ ቅድመ አያቶቻችሁ ታሪክ ለመስራት ወደኋላ የማትሉ ታሪክ ለመስራት እንደምትችሉ የምታውቁ መሆናችሁን ያሳያል። ባለፈው ሰኔ 15 ቀን 2011 ዓ ም ወደ ባህር ዳር መጥተው እንደነበር ያስታወሱት ሊቀመንበሩ አቶ እስክንድር በዕለቱ በክልሉ ከፍተኛ አመራሮች ላይ በተፈጸመ ግድያና በተፈጠረው አለመረጋጋት ምክንያት የመጡበትን ዓላማ ሳያሳኩ እንደተመለሱ በመድረኩ ተናግረዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በተመሳሳይ ትናንት ከጎንደር ከተማ ነዋሪዎች ጋር ውይይት ማድረጉንም ከስፍራ ካገኘናቸው ምንጮች ለመረዳት ተችሏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር